የባለ ብዙ ቀለም ሐሳቦች መናሪያ፣ ረጅም የአብሮነት ጎዳና፣ ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። እንደምናመሻችሁ፣ የጋቢና ቪኦኤ አድማጮች። የተባበሩት መንግስታት የስደተኞች ድርጅት በኢትዮጵያ ለሚገኙ ስደተኞች ድጋፍ የሚውል ከስድስት መቶ ሚሊዮን ዶላር በላይ ጠይቋል። ለምን ስደተኞቹ አቅም እያላቸው ብቃት እያላቸው ጊዜያቸውን ያለምንም ትምህርትና ስራ ካምፕ ላይ ጉጭ ነው ከሚያሳልፉ ሰርተው እስካሉ ድረስ ከምንበትን ሀገር ጀምሮ ይረዳሉ ሚገጥሟቸው ሁኔታዎች ሻሽ ወደ ሀገራቸው ሲሄድ ደግሞ ለሀገራቸው ትልቅ አስተዋጽኦ የሚያደርጉ ዜጎች ይሆናሉ ማለት ነው። የድርጅቱ የኢትዮጵያ ቃል አቀባይ አቶ ክሱት ገብረ እግዚአብሔር ናቸው። ለማብራሪያ ተመልሶ ይመጣሉ። በሌላ ዘገባ ደግሞ መንግስት እስከ ሁለት ቢሊየን ብር በጀት የቆረጠለት የወሎ ቴሪሸሪ ኬሪ ሕክምና እና የማስተማሪያ ሆስፒታል አፈጻጸም ላይ በህዝብና በመንግስት መካከል አለመተማመን ተፈጠረ። ወደ 59 ሚሊዮን ብር 960 ብር ከ19 ሳንቲም አሁን አባይ ባንክ በብሎክ አካውንት ተቀምጧል የሚል ነው የተነገረ፣ ከቦርዱ ጽህፈት ቤት። በግሌም በቤተሰብም በሁላችንም ገንዘብ አዋተናል። ያን ገንዘብ ከዚህ ጋር አያገናኙት። የመጀመሪያው ነገር ግልጽ እንዲሆን የምንፈልገው እኛ ያ ራሱን የቻለ ኮሚቴ አለው፣ ራሱን የቻለ ቦርድ አለው፣ ራሱን የቻለ ሂደት አለው። በዛ ቢቢያዩበት፣ አያቀላቅሉት። ዝርዝሩን ቆየት ብላችሁ ታደምጣላችሁ። እስከ ዝግጅታችን ማብቂ አብራችሁን ቆዩ። ሌሎች ለምሽቱ ያዘጋ ጃናቸውን ዘገባዎችም ታደምጣላችሁ። ፕሮግራሙን በመምራት ሲሆን ግርማ በሬያችሁ አመሻለሁ። አሁን ቀዳሚውን ርዕሳችንን እናስደምጣችሁ። በተባበሩት መንግስታት ድርጅት የስደተኞች ኮሚሽን በኢትዮጵያ የሚገኙ ስደተኞች ድጋፍ የሚውል ከ600 ሚሊየን ዶላር በላይ ጠይቋል። ገንዘቡ ባለፈው አመት ኢትዮጵያ ስደተኞችን በተመለከተ ያወጣችውን ተራማጅ የተሰኘ ህግም ተግባራዊ ለማድረግ እንደሚረዳ ይጠበቃል ተብሏል። ኮሚሽኑ ዛሬ በጄኔቫ ስዊዘርላንድ ይፋ ባደረገው መግለጫ በኢትዮጵያ የሚገኙ ከሺህ በላይ ስደተኞች ና ቀባይ ማህበረሰቦችን ተጠቃሚ የሚያደርጉ ተግባራትን ለመደገፍ የሚያስችል ገንዘብ ከዓለም አቀፍ ለጋሾች ጠይቋል። ድርጅቱ ተግባራቱን ለማከናወን 658 ሚሊዮን ዶላር ነው የጠየቀው። መለስካቸው አመሀ በኢትዮጵያ የኮሚሽኑ ቃል አቀባይ የሆኑትን አቶ ክሱት ገብረ እግዚአብሔርን አነጋግሯል። የተጠየቀው ገንዘብ ለምን ዓላማ እንደሚውል ለተነሳው ጥያቄ አቶ ክሱት ገብረ እግዚአብሔር ከሚሰጡት ማብራሪያ ዘገባው ይጀምራል። ወቀው የኢትዮጵያ ውስጥ የሚመጡ ስደተኞች ቁጥር በየጊዜው እየጨመረ መጣው። ሲመጡ መመዝገብ አለባቸው። መሰረታዊ ፍላጎቶቻቸው መሞላት አለባቸው። መጠለያ፣ ውሃ፣ ሕክምና፣ ምግብ ወዘተ ያሉ ነገሮች አሉ። ከነዚህ መሰረታዊ ፍላጎቶች በተጨማሪ አሁን የመጣው ግሎባል እየመጣ ያለው ትሬንድ ስደተኞች ቁጭ ብለው የሚቀለቡ የሰብአዊ እርዳታ ብቻ የሚቀበሉ ሳይሆኑ ምጡ ሰርተው እራሳቸውን የሚደግፉ ያገኘ ለተጠለሉበት ሀገርም አስተዋጽኦ የሚያደርጉ መሆን አለባቸው የሚል አንደርስታንዲንግ አለ። ኢትዮጵያም አምና ጃንዋሪ ሁለት ሺህ አስራ ዘጠኝ ጥሩ ህግ አውጥታለች። ስደተኞች መስራትን የሚችሉበት ሁኔታ ተቀጥረው የሚሆን ወይም በራሳቸው ከኢትዮጵያውያን ጋር አብረው ሆኖ ሰርተው ከካምፕ ውጭም ሆነው የሚኖሩበት የሚማሩበት እና በራሳቸው ደግፈው ህብረተሰቡንም የሚጠቅሙበት ሁኔታ እንዲፈጠር የሚያመቻች ሁኔታ ነው። ስለዚህ ከዛ አንጻር ይህንን ሁኔታ የሚያመቻቸው ነገሮች መስራት ቅድም ጭምር ነው የጠየቃችሁትን ገንዘብ ብዙ ጊዜ አታገኙም። እንዲሁም ከዚያ በእጅጉ ያነሰ ነው የምታገኙት። እና ይሄ በጣም ትልቅ ችግር እንደፈጠረባችሁ ደጋግሜ ሰምቻለሁ። ይሄ የሚሆንበት ምክንያት ምንድን ነው? እንግዲህ እንደሚታወቀው አሁን ባለው ሁኔታ ወይም እርዳታ ሰጪዎቹ ውሱን መንግስታት እና ሀገራት ናቸው። በዓለም ዙሪያ ያለው ቀውስ ደግሞ እየበዛን የሄደው እና እርዳታቸው ያላቸው አቅም ለብዙ ሀገሮች ሲረዱ እንግዲህ ትንሽ ትንሽ ነው የሚደርሰን ማለት ነው። ስለዚህ መፍትሄው አሁን ምንድነው እየተደረገ ያለው የግል ሴክተሩ በዚህ ዙሪያ ላይ ጠንካራና ንቁ ተሳታፊ እንዲሆን የማግባባት ስራዎችን እየተሰሩ ነው። ዜጎችን በያገሩ ያሉ ዜጎችም ከትንሽ ጀምሮ ያቅማቸውን የአቅማቸውን ያህል አስተዋጽኦ እያደረጉ ቀውን አስፈላጊውን በጀት የሚሞሉበት ሁኔታ ለመስራት እንቅስቃሴዎች እየተደረጉ ነዋል። ስለዚህ በመሰረቱ የስደተኞችን ከአንድ ሀገር ወደ ነገር በተለያየ ምክንያት የሚፈልሱና የሚሰደዱ ሰዎችን ለመርዳት የሚደረገው መሰረታዊ የአሰራርና የአስተሳሰብ ለውጥ የግድ የሚል ይመስሎታል? በዚህ ምክንያት ትክክል ለዚህም ነው አሁን ስደተኞች ቁጭ ብለው ሂማኒቴሪያን እርዳታ ብቻ ማግኘት ያለባቸው ሳይሆን ከልማት ጋር መቆራኘት አለበት። የዩኤንኤችሲአር ስራ፣ የስደተኞች ጋር የሚሰሩ ማንኛቸው ተቋማት ስራቸው ከልማት ጋር ተቆራኝተው በኋላ በሂደት ራሳቸውን የሚችሉበት እና ረጂ አካላትንም ዝም ብለው በዕድሜ ልክ ማናስቸግርበት ሁኔታ እንዲፈጠር ነው ትልቁ ነገር። ግን ስደተኞቹ አቅም እያላቸው ብቃት እያላቸው ጊዜያቸውን ያለምንም ተምር በአስራ ካምፕ ላይ ቁጭ ብሎ ከሚያሳልፉ ሰርተው እስካለው ድረስ ሀገር ሀገርም ጭምር ይረዳሉ። ግን ገጥሟቸው ሁኔታው ተሻሽሎ ወደ ሀገራቸው ሲሄድ ደግሞ ለሀገራቸው ትልቅ አስተዋጽኦ የሚያደርጉ ዜጎች ይሆናሉ ማለት ነው። ከዚህም በተረፈ እነዚህ ስደተኞች በስራም ጭምር ነው ሰብአዊነታቸውንም የሰው ልጅነታቸውን የሚያገኙት እና ትልቅ ዋጋ ያለው ነገር ነው እና በዚህ ረገድስ ምንም ታሰቡት ነገር አለ? ትክክል ትክክል ነው። እሱ ነው አሁን ትልቁ ትኩረቱ ያለው። ሰው መሆናቸው መታወቅ አለባቸው። የሰው ዲግኒቲ የምለው ነገር የምንለው ነገር ያላቸው ሰዎች ናቸው። ስለዚህ ሰርተው ሰርተው ያገኙትና ተረድተው ያገኙት ነገር እኩል አይደለም እነሱ እና ወደ ስራ የማስገባት ሁኔታ ያለው ህግም ይህንን የሚደግፍ ሆነዋል። አሁን ተጨማሪ ዝርዝር ህጎች እየተጠበቁ ነው። እሱ እነሱ ሲወጡ በየመስኩ በኢንዱስትሪያል ፓርኮችም ጭምር እርሻም ጭምር በቪደሏዶ የምንለው ቦታ አካባቢ የተጀመሩ ነገሮች አሉ። ስደተኞች እና ኢትዮጵያውያን በጋራ ሆነው እስከ አንድ ሺህ ሄክታር የሚሆን መሬት በጋራ እያለሙ ጥሩ ውጤት እያገኙ ነው። ሙከራ ነው። እየሰፋ እንደሚሄድ መንግስትም ቃል ገብቷል። በጣም አመሰግናለሁ ለዘወትር ትብብሮ ሽግር ክልል መለስካቸውንና አቶ ክሶት ገብረ እግዚአብሔርን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ወደ ወሎ ነው የሚወስደን መንግስት እስከ ሁለት ቢሊየን ብር በጀት እየቆረጠለት የወሎ ቴርሸሪ ኬር የሕክምናና የማስተማሪያ ሆስፒታል አፈጻጸም በሕዝብና በመንግስት መካከል አለመተማመን የፈጠረ ነው ሲሉ የደሴ ከተማ አስተያየት ሰጪዎች ተናገሩ። ፕሮጀክቱን በባለቤትነት የተረከበው ወሎ ዩኒቨርሲቲ ግን ሆስፒታሉ ደረጃውን ጠብቆ እንዲሰራ አስፈላጊውን ሁሉ እያደረኩ ነው ብሏል ተናግሯል። መስፍን አራጌ ከስፍራው ተከታዩን ዘገባ አጠናቅሯል። ፕሮጀክቱ ይፋ ከሆነበት ከ2002 ዓ.ም ጀምሮ በህዝቡ ሀብት ይሰራል በሚል በተለያዩ የገቢ ማስገኛ ዘዴዎች በርካታ ሚሊዮን ብሮች ከህዝቡ መሰብሰቡን ነዋሪዎች ይናገራሉ። ያለው የኑሮ ውድነት ቢፈታተነንም፣ ከመቀነታችን ፈተን፣ ኪሳችን እንዳብሰን ፕሮጀክቱን የደገፍነው በምስራቅ አፍሪካ ሪፈራል አገልግሎት የሚሰጥ የመጀመሪያ ሆስፒታል ይሆናል በመባሉ ነበር የሚሉት ነዋሪዎቹ፣ አሁን ግን ፕሮጀክቱ ከህዝብ ወደ መንግስት ተዘዋውሯል። በምስራቅ አፍሪካ ደረጃ ሳይሆን በአገሪቱ ውስጥ ካሉ ሆስፒታሎች ጋር ተመሳሳይ ሆኖ ይሰራል መባሉ ቅሬታ ፈጥሮብናል ብለዋል። የወሎ ተሪቶሪ ጉዳይ ሲጀመር በህዝብ ይሰራል ተብሎ የተጀመረው ያም ስለነበር ነው። በኢትዮጵያም በአውሮፓም በአሜሪካም ሀብት ሲሰበሰብ የነበረ በኋላ ላይ ጠቅላይ ሚኒስትር ኃይለማርያም እንደገና በመንግስት እንሰራው ነው የሚል ሀሳብ ደግሞ ነገሩ ጥሩ ሀሳብ ነው እንተባበራለን ማለት ነው። ህዝቡም ያወጣል መንግስትም ያረዳል እንሰራለን ማለት ነው። ፋይናሌ ደግሞ ጠቅላይ ሚኒስትር አብይ የመጡበት ዘመን አላቀውም ያሉ እንደ ሐረር እንደ ጎንደር እንደ ድሬዳዋ ሪፈራል ሆስፒታል ላሰራላችሁ ይህን ያህል በጀት አልጸድቅ የላችኋለሁ ነ ያሉ ፕሮጀክቱ በመንግስትና በህዝብ መካከል አለመተማመን ፈጥሯል የሚሉት አስተያየት ሰጪዎች ከህዝቡ የተሰበሰበው ገንዘብ እየተደረሰ ኮሚቴዎቹ የት ገቡ ሲሉ ይጠይቃሉ። የተሰበሰበው ገንዘብ አለ። ያ ገንዘብ በየባንኩና በየአገሩ ተበታትኖ ነው ያለው። ያንንም ራን የነበረው ኮሚቴ ወይም ቦርድ አካላት አሉ። እነሱ ራሱ አሁን የት እንዳሉ አይታወቁም። ስለዚህ አሁንም እየተማማን ነው። የማህበረሰብ ሀብት ነው እንጂ የግለሰቦች ሀብት አይደለም። ስለዚህ ይህንን ሀብት ሊረከብ የሚችለው ሶሳይቲ ደግሞ በነበረው ገንዘብ ላይ በቂ መረጃ ሊኖረው ይገባል። የፕሮጀክቱ የፋይናንስና ንብረት ኃላፊ አቶ አስማማ አባተ ዝርዝር ምላሽ የቀድሞ ቦርድ አባላት በተገኙበት እንደሚሰጥ አረጋግጠዋል። የብር የገባው በብሎክ አካውንት ስለሆነ ወደ ቦርዱ ነው የገባው ቦርዶ የሚያንቀሳቀሰው በሀገር ደረጃ ጠይቄ እንደተረዳሁት ዛሬ ላይ ጠይቄ፣ ምን ያህል ነው የሰበሰባችሁት ከሌሎች ከአዲስ አበባም በውጭም ካለም ከጎንደርም ከጅማም ከሌላም የተሰበሰበ ብር በአጠቃላይ ወደ 59 ሚሊዮን ብር 960 ብር ከ19 ሳንቲም አሁን አባይ ባንክ በብሎክ አካውንት ተቀምጧል የሚል ነው የተነገረ ከቦርዱ ጽሕፈት ቤት። የዩኒቨርሲቲው ፕሬዚዳንት ዶክተር አባተ ጌታ አሁንም ከህዝቦች የተሰበሰበው ገንዘብና ቁሳቁስ እስካሁን ለዩኒቨርሲቲው ገቢ አለመሆኑን ተናግረዋል። በግሌም በቤተሰብም በሁላችንም ገንዘብ አዋተናል። ያን ገንዘብ ከዚህ ጋር አያገናኙት የመጀመሪያው ነገር ግልጽ እንዲሆን የምንፈልገው እኛ ያ ራሱን የቻለ ኮሚቴ አለው፣ ራሱን የቻለ ቦርድ አለው፣ ራሱን የቻለ ሂደት አለው። በዛ ብዩ ቢያዩበት፣ አያቀላቅሉት። ገንዘባችንን አውጥተን እንዲብለን እንዳብለን ይሉናል። እኛም ገንዘቡ እኛው ራሱ ጠያቂ ነው። ይሄ ፕሮጀክት ግን ለዥም ዓመት ያስቆጠረ የህዝብ ጥያቄ ስለነበረበት በህዝብ በተሰበሰበ በቢሊዮን የሚቆጠር ብር ሊሰራ ስለማይችል የአባይም ግድብ ጎን ለጎን ስላለ ያኛው ጽህፈት ቤት ለወሎ ዩኒቨር ኢንቨስቲር አስረክቦት ትምህርት ሚኒስቴር እንዲሰራው ስምምነት ስለተደረገ ተብሎ እኛ እንድንረከብ ተደረግን። እዚያ ያለውንም ገንዘብ አንድ አዳራሽም ቻለች ምንም ታለች በህዝቡ ስም ለብቻ እንዲሰራ። ከዚህ በቀረው ግን መንግሥት እንዲሰራው ተስማምተናል። ያመረካከብ እስካሁን ድረስ አልተፈጸመም። ገንዘቡም፣ ቁሳቁስም ሌላውም አሰርብ ጽፈት ቤት እየሰበሰብኩ ነው ገና የተበተነ ብር አለ ስላለ እየሰበሰበ ይመስለኛል። ፕሮጀክቱን በባለቤትነት እየመራው ያለው ወሎ ዩኒቨርሲቲ ፕሮጀክቱን ከተረከበበት ከሁለት ሺ ስምንት ነሐሴ ወር ጀምሮ አስፈላጊውን ሁሉ እያደረግኩ ነው ይላል። የዩኒቨርሲቲው ፕሬዚዳንት ዶክተር አባተ እንደሚሉት ቴርሸሪ ወይም ሶስተኛ ደረጃ የሚባለው አገልግሎቱ እንጂ ህንፃው አይደለም። ከነባሩ አላማ የተቀየረ ነገር የለም የሚሉት ዶክተር አባተ አገልግሎቱን በተባለው ደረጃ ለማሰራት ነባሩ ዲዛይን ላይ ያሉ ጠንካራ ጎኖችን በማካተትና ማሻሻያዎችን በመጨመር ምክረ ሀሳብ እንደተደረገበት ጠቅሰዋል። የኩላሊት ንቅለ ተከላን ጨምሮ ውስብስብ የህክምና አገልግሎቶች ይሰጣል የተባለለት ሆስፒታል በውስጡ የተለያዩ ተቋማትን እንደሚያካትት ተነግሮለታል። ሆስፒታሉ ለምሳሌ የባህል ህክምናን ያካተተ ሄሊኮፕተር ማረፊያው የት መሆን መቻል አለበት? ህንፃው ምን አይነት መሆን አለበት? አይጠየፍ አዳራሽ እና የሁሉም ባህል ያካተተ ከዲዛይኑ ጀምሮ አቅርበዋል። ጎን ለጎንም ፋይፍ ስታር ሆቴል ሊያካትት የሚችል ዲዛይኑን አካተው ይሄ ሁሉ አልነበረም። ምፊቱ ላይ ቪአይቪ ሩም አልነበረም። ፊቱ ላይ በየት መኩል መጥቶ ነው ሄሊኮፕተር አልፎ ህክምና ሊሰጥ የሚችል አለም በምስራቅ አፍሪካ ያካተተ የሚል ይሄ ሁሉ ዝርዝር አልነበረውም። ከአሁን በፊቱ ላይ ያንን ዘርዝረው ትናንት አቅርበውታል። ለአንድ ሺ ሶስት መቶ ስልሳ የመጀመሪያ እና የሁለተኛ የህክምና ዲግሪ ተማሪዎች የማደሪያ ቤት በአራት መቶ ሚሊየን ብር ተሰርቶ እየተጠናቀቀ መሆኑም ታውቋል። ዓለም አቀፍ ጨረታ ወጥተው የሆስፒታሉን ግንባታ ለማስጀመርም እንቅስቃሴ ላይ መሆናቸውን ዶክተር አባት አስረድተዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። ተስፍንን ለዘገባው እናመሰግናለን። ተከታዩ ዘገባችን ደግሞ ወደ ኦሮሚያ ክልል ነው የሚወስደን። በኦሮሚያ ክልል ምዕራብ ሸዋ ኢጃጂ ከተማ በወጣቶችና ጸጥታ አካላት መካከል በተከሰተው ግጭት አራት ፖሊሶችና ሁለት ወጣቶች መቁሰላቸውን ፖሊስና ከቆሰሉ ወጣቶች ቤተሰቦች ገልጸዋል። ፖሊስ ግጭቱ እንዲቀሰቀስ ምክንያት ሆነዋል ብሎ የጠረጠራቸውን ሶስት የወረዳው ኦርቶዶክስ ካህናትና ሀምሳ ገደማ ወጣቶችን ማሰሩን አስታውቋል። የምዕራብ ሸዋ ሀገረ ስብከት ስለ ጉዳዩ እንደሚያውቅ ገልጾ ችግሩን በሰከነ ሁኔታ መያዝና መፍታት ያስፈልጋል ብሏል። ናኮር መልካ ዝርዝሩን ይዟል። በምዕራብ ሸዋ ኢሉገላ ወረዳ ኢጃጅ ከተማ የጥምቀት ክብረ በዓልን ተከትሎ በቃና ዘገሊላ ለት ማለትም ጥር 12 2012 ዓ ም የቅዱስ ሚካኤል ታቦትን ወደ ቤተ ክርስቲያኑ ሸኝተው በሚመለሱ ወጣቶችና የጸጥታ አካላት መካከል ነው ግጭቱ የተከሰተው ይላል አንድ ሞቱ ሁለቱም አነጋ ሳ ባለው የሚል የአይንማኝ ግጭቱንም ተከትሎ ሁለት ወጣቶች በጸጥታ አካላት በተተኮሰ ጥይት ተመተዋል ይላል ቦቱማ። ባለፈው ማክሰኞ የሚካኤል ታቦት በስነ ስርዓት ነበር ወደ ቤተ ክርስቲያኑ የገባው። እስጢፋኖስ ፊት ለፊት አንድ ለነዳጅ ማደያ ኢንቨስትመንት የተሰጠ መሬት አለ። ወጣቶቹ እዚህ ስፍራ እንደደረሱ አጥሩን አፈረሱት። ፖሊስ መጣ። ከዛም በፖሊስና ወጣቶች መካከል አለመግባባት ተፈጠረ። በመሳሪያ የተመቱ ሁለት ወጣቶችም አሉ። የሃይማኖት አባቶችም ወጣቶቹን ተው እያሉ ሲያረጋጉ ነበር። ሶስት ተገደሱ ሶስት ካናትና ከሀምሳ በላይ ወጣቶችም በወረዳው ፖሊስ ታስረዋል ሲል ተናግሯል። ይህ የዓይን እማኝ በግጭቱ ከቆሰሉ መካከልም ለደህንነቴ ስለምሰጋ ስሜን አልጠቅስም የሚለው ወጣት ወንድሙም የግጭቱ ሰለባ መሆኑን ተናግሯል። አንድ ነገሩን ለማረጋጋት የሄደ ወንድሜ ነገሩ እንዲረጋጋ በመማጸን ላይ ያለ ከጸጥታ አካላት መካከል በጥይት መቱት። እኔም ወንድሜን ለመውሰድ ስሄድ እግሬ ላይ በመሳሪያ መቱኝ። ስፍራው በየአመቱ መስቀል በዓል የሚከበርበት በመሆኑ የነዳጅ ማደያ ከሆነ የእሳት አደጋ ሊነሳ ይችላል። ስለዚህ እዚህ መሆን የለበትም፣ ነው የህዝበ ክርስቲያኑም ሆነ የቤተ ክርስቲያኑ ጥያቄ። የግጭቱን መነሻና እሱን ተከትሎ ስለወሰዱት እርምጃ ለግጭቱ መንስኤ የሆነው ለማዳያ የተከለለ ቦታን ለቤተ እምነቱ ይገባል በሚል ወጣቶቹ ሄደው በጉልበት አጥር በማፍረሳቸው ነው። ሲያነሳሱ የነበሩ ደግሞ የታሰሩ ካህናት ናቸው። ለዚህም ደግሞ የድምፅ ማስረጃ አለን። ግጭቱን ተከትሎ አራት ፖሊሶች ወጣቶች በወረወሩት ድንጋይ ቆስለው ሁለቱ እዛው ሲታከሙ፣ ሁለቱ ደግሞ ለተሻለ ሕክምና ወደ አዲስ አበባና ነቀምቴ ተልከዋል ብለዋል አዛዡ። ሁለት ወጣቶች ፖሊስ በተኮሰው ጥይት ተመትተዋል ስለተባለውም ተጠይቀው አንድ ወጣት በድንጋይ መመታቱን ብቻ ነው የማውቀው ብለዋል። በአሁኑ ሰዓት ግጭቱን በመቀስቀስ የተጠረጠሩ ሶስት ካህናትና ተሳትፈዋል ያሏቸው ከአርባ እስከ አምሳ ሰዎችም መታሰራቸውን ኮማንደው አጋሪ ጨምረው ገልጸዋል። ጃጂ አሁን ወደ ቀድሞ መረጋጋቷ ተመልሳለችም ሲሉ አክለዋል። ለመሆኑ ይህ ውዝግብ ያስነሳው መሬት ይዞታ የማን ነው ብለን የኢጃጅን ከንቲባ አቶ ነብሶ ሹሚን ጠይቀናቸው ነበር። ከ1989 ዓ ም ጀምሮ መሬቱን በኢንቨስትመንት ለማልማት የተረከቡ ግለሰቦች 23 ዓመታት ምንም ስራ ስላልሰሩበት ውሉ ተቋርጧል። ውድድር ቢካሄድበትም የተባለው ዋጋ ማቅረብ ባለመቻሉ በሶስተኛ ዞር ጨረታ ለሌላ ባለ ሀብት ከተላለፈ በኋላ መሬቱ ከቤተ ክርስቲያኑ ጎኑ ስለሚገኝ ይሰጠን የሚል ጥያቄ መጣ። መሬቱ በህጋዊ መንገድ ለሌላ ባለሀብት በመሰጠቱ ጥያቄው እንደማይስተናገድ ነግረናቸው ነው። የተለያየ ነው። ከዚህ በፊት ቦታው የመስቀል በዓል የሚከበርበት ነበር ብለው ቅሬታ አቅራቢዎች ላነሱትም ጫካ ነበርና አንድም ሃይማኖታዊ በዓል ተከብሮበት የማያውቅ ከተማው ለኢንቨስትመንት ስራ ያስቀመጠው ቦታ ነበር ሲሉ መልስ ሰጥተዋል። ግጭቱን የሃይማኖት ለማስመሰል ጥረት ቢደረግም ከኦርቶዶክስ ምዕመናንና የከተማው ሌላ ሃይማኖት ተከታዮች ጋር በመሆን ማስቆም ተችለዋል ያሉት ደግሞ የኢሉ ገላን አስተዳዳሪ አቶ ከበር ኩንዳሻው ናቸው። በኢትዮጵያ ኦርቶዶክስ ቤተ ክርስቲያን የምዕራብ ሸዋ ሀገረ ስብከት ዋና ስራ አስኪያጅ ሊቀት ጓን ቀሲስ ያሬድ አበበ ስለ ጉዳዩ መረጃ እንዳላቸው ጠቅሰው ነገሩን በሰከነ ሁኔታ መያዝና መፍታት ያስፈልጋል ብለዋል።

ሰዎች ይህን ጉዳይ ሊያጣሩ ሲሄዱ ለማጣራታቸው ትል ግባት የሆነ የሚችለው የወረዳ የወርዳ ቤተ ክህነት ኃላፊ መገኘት ነው። ለማንኛውም ከእናንተ ጋራ ዲፕሎማሲያዊ ለሆነ መንገድ ይነጋገር ሰግዶ ነበረ። ከዛ እንዲለቀም ተደረገ። ምናቅ ስራው ለውታል ይመስለኛል። እንዲህ አንድ ሶስት አራት ከአራት ሊሆን ይችላል። ያጦናትን እንዱ ደግሞ ወጣቶች ጠየታቸው እየተወሰዱ እየታሰቡ ነው ተብሎ ነው የሚነገረው እንጂ ትክክለኛውን ቀመርና ቁጥር አሁን ይሄ ነው ለመናገር ያስቸግራል። የገጠመው ችግር በፍጥነት ይፈታ ዘንድም ለኦሮሚያ ክልል ምክትል ርዕሰ መስተዳደር ጽህፈት ቤት እንደሚያመለክቱ አስታውቀዋል። ለአሜሪካ ድምጽ ናኩር መልካ ከአምቦ። የአምቦውን ዘጋቢያችን ናኮር መልካ ላደረሰን ዘገባ እናመሰግናለን። አድማጮች፣ የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ መሰናዷችንን ነው። ወደ ተከታዩ ዘገባ ስናልፍ አጨቃጫቂና አከራካሪ የሆነው ስፖርትን በመጠቀም የሚደረግ ውርርን ላይ እናተኩራለን። ይህ በቅርቡ በኢትዮጵያ አንዳንድ ከተሞች የተጀመረው ስፖርትን ተገን ያደረገ ውርርን በወጣቶች ላይ የሚያስከትለውን ጉዳት በተመለከተ የሴቶች ሕጻናትና ወጣቶች ሚኒስቴር ከተለያዩ አካላት ጋር ውይይት መድረክ አዘጋጅቶ ነበር። የደንገረመው ዘገባ አላት የኢትዮጵያ ብሔራዊ ሎተሪ በሚኒስትሮች ምክር ቤት ደንብ ቁጥር 162/2001 መሰረት ስፖርታዊ ውድድር ከሎተሪ ጨዋታዎች አንዱ መሆኑን በመደንገግ ከ2005 ዓ.ም ጀምሮ ስፖርታዊ ውድድር ቤቶች ወደ ገበያ ገብተው ስራ እንዲጀምሩ ፍቃድ ሰጥቷል። ይሁንና ስፖርታዊ ውድድሮች ከጤናማ የጊዜ ማሳለፊያነት ወደ ቁማርነት እየተቀየሩ ወጣቱ ላይ ማህበራዊና ኢኮኖሚያዊ እንዲሁም ስነ ልቦናዊ ቀውሶችን እያስከተሉ መሆኑን በተከታታይ ሲነገር ቆይቷል። ከዚህም በ መነሳት የኢትዮጵያ የሴቶች ህጻናትና ወጣቶች ሚኒስቴር የተለያዩ ባለድርሻ አካላትን በመጥራት የውይይት መድረክ አካሂዷል። አቶ አለሚ ሰዊድ በሚኒስትሮች መስሪያ ቤት የወጣቶች ስብዕና ልማት ዳይሬክተሮች ዳይሬክተር ሲሆኑ በውይይቱ ላይ ጥናት አቅርበዋል። ጥናቱ ስፖርት ቤቲንግ በሚባለው የስፖርት ውርርድ ወይም ቁማር በመላ ዓለም የተለመደ ቢሆንም በሀገራችን በቅርብ ጊዜ የሚገባው ነገር ግን በከፍተኛ ፍጥነት እየተስፋፋ ነው የሚገኘው እና ያው የስፖርት ውርርዱ ያው ማካሄድም ፈቃድ መስጠትም የሚችለው ብሔራዊ ሎተሪ ነው በዚህ አማካኝነት እስካሁን ባለው ከብሔራዊ ሎተሪ አስተዳደር በተገኘው መረጃ ለአርባ ስድስት ካምፓኒዎች ፈቃድ ተሰጥቷል እያንዳንዱ ደግሞ በርካታ ብራንቾች አሏቸው ለምሳሌ አንደኛው አርባ ስድስቱ አንደኛው ብቻዋን አዲስ አበባ ላይ ወደ ስልሳ አምስት ብራንቾች እንዳሉ መረጃዎች ያመለክታሉ ተጋላጮች ወይም በዚህ ላይ ተሳታፊዎች በአብዛኞቹ ሕፃናት፣ ታዳጊዎች እና ወጣቶች ናቸው። ከእድሜ አንጻር በአብዛኞቹ አክቹዋሊ በእኛ ሀገር አሁን ሁሉም አወራራሽ ካምፓኒዎች አይደሉም። የተወሰኑት ላይ ከአስራ ስምንት አመት በታች ለሆኑ ታዳጊዎች የማይፈቀድ ይላል። ያው ግርግዳ ላይ የሚለጠፍ ብቻ አስገዳጅነት የለውም። ኮንትሮል ሜካኒዝም ወይም ቼክ ማድረጊያ ምንም አይነት ሜካኒዝም የለውም። መታወቂያ ማትጠየቂ ምንም አይነት ማስረጃ ትጠያቺ ብቻ ተለጥፋለች እና በአብዛኞቹ ባደረግናቸው አሰስመንቶች አብዛኞቹ ከአስራ አምስት አመት እስከ ሰላሳ አምስት አመት ባሉ የእድሜ ክልል ውስጥ ያሉ ናቸው። አንደኛ የሚያባክኑት ጊዜ ቲኬት ለመግዛት በራሱ ረጅም ሰልፍ ነው የሚሰለፉት፣ እና ከሶስት ሰዓት እስከ ስድስት ሰዓት የሚፈጁ አሉ። በነዛ በሳምንቱ አራት ቀናት አራቱንም ቀን የሚሳተፋለ አንድ ቀን ሚሳተፉ አሉ። ሁለት ቀን ሚሳተፉ አሉ። ገንዘብ አንጻር ያው እንደ አቅማቸው ነው። ከአስር ብር ጀምሮ አለ በሺዎች የሚቆጠሩ በአስር ሺ በበቶ የሚወራረዱበት ሁኔታ አለ እና ንብረታቸውን ሽታው ባዶ የቀርቡ የተለያየ መንገድ የተገኙ መረጃዎች ያሳያሉ። አቶ አለሙ አክለውም ሁኔታውን ያባባሰው ደግሞ በዚህ የውርርድ ስፖርት ውስጥ የውጭ ባለሀብቶች ተሳታፊ መሆናቸውን ይጠቅሳሉ። የሚኒስቴር መስሪያ ቤቱ በቀጣይ ለህብረተሰቡ የግንዛቤ ማስጨበጫ ከመስጠት ጎን ለጎንም በሀገር አቀፍ ደረጃ የውርርድ ስፖርትን ለማስቆም በጥናት የተደገፈ ጥያቄ እንደሚያቀርብም ገልጸዋል። ግን እጅግ በጣም መስፋፋት የጀመረው የውጭ ካምፓኒዎችን ጭምር ጆይንት ቬንቸር መግባት በመጀመራቸው በቴክኖሎጂ መታገዝ በመጀመራቸው በጣም መስፋፋት የጀመረው ባለፉት ሁለት አመታት። ያው የሚያስከትለው አደጋ ምንድን ነው? አእምራችሁም የዚህ ተሳታፊ ህጻናት ወጣቶች ናቸው። እነዚህ ደግሞ እንደ ሀገራችን ሀገራችን ታዳጊ ሀገር ነች። ከዚህ አንፃር ትልቁ ሪሶርስ ወይም ፕሮዳክቲቭ ፓወር የምንለው ክፍል ነው። እየተጎዳ ያለው አይምሯቸውን ፕሮሰስ የሚያደርገው ሦስተኛ ያደርጋቸዋል። የስራ ጊዜ ድርሻማ አለ የምንለው የሰው ሀይልም እያሳጣን ያለው። ስለዚህ አሁን ትኩረቱ ምንድን ነው፣ መንግስት ያው ሁሉም አካላት ተረባርበው ጉዳዩን አጢነው ያለው ለብሔራዊ ሎተሪ የተሰጠው በደንብ ታዋቂ የተሰጠው ስልጣን አለ ያ እንደገና እንዲጤንና አስቸኳይ መፍትሄ እንዲያገኝ ነው። እኛ በሴቶች ሕጻናትና ወጣቶች ሚኒስቴር በኩል ጥረት እያደረግን ያለ ነው። በወጣቱም በሌሎችም ግንዛቤ መፍጠሩ ማስተማሩ እንዳለ ሆኖ፣ ነገር ግን ይህ በህግ የተደገፈ በአዋጅ በደንብ የተደገፈ ስለሆነ የእኛ ሚኒስቴር መስሪያ ቤትም የሚኒስትሮች ምክር ቤት አባል ነው። ስለዚህ በሚኒስትሮች ምክር ቤት አዋጁ እንደገና እንዲታይ በአስቸኳይ እንዲታይና የሚኒስትሮች ምክር ቤት መፍትሄ እንዲያበጅልነት ህጻና መውጠር እንዳለብን ወይም ፕሮፖዛል ማቅረብ እንዳለብን። አቶ አድነው አበራ በሴቶች ህጻናትና ወጣቶች ሚኒስቴር የህዝብ ግንኙነት ኃላፊ ናቸው። በውይይቱ ላይ በቂ የሚባሉ ባለድርሻ አካላት መገኘታቸውን ገልጸው የጉዳዩን አሳሳቢነት ላይ ስምምነት መደረሱና ለወጣቱም የተሻለ ጊዜ ማሳለፊያ ለማዘጋጀት እየሰሩ መሆናቸውን አሳውቀዋል። መድረኩ በጣም እጅግ ሰፋ ያለ ነጥቦች የተነሱበትና ክርክሮችም ነበሩ። አንድ አይነት አቅጣጫ ብቻ ሲሆን አይደለም። የተለያዩ ሀሳቦች ቀርበው ከዚያ መጨረሻ ላይ በአቋም ደረጃ ከስምነት ተደርሶ የሚወጣበት መድረክ ስለነበረ፣ አዎ በአዲስ አካላቶች በዚህ በሎተሪ ወደረዱ ጠቅላይ አቃቤ ሕግም ነበረ እንዳሲ ብሔራዊ ሎተሪም ነበረ የመምህራን ማህበርም እንደዚህ ነበረና ጥሩ መድረክ ነው የሚባለው ነው። ሌላው ይሄ ነገር ለወደፊቱ ሀገር የሚጎዳ ነው ትልብን የሚጎዳ ስለሆነ ማህበራዊ ቀውስ የሚያስከትል ስለሆነ ስለዚህ ይሄን ነገር ርምት ሊሰጠው ይገባል። መስተካከል አለበት። አሁን ወጣቱ ላይ ድረስ ያለው ችግር መቀረፍ አለበት። ችግሩ የሚቀረፍበት ግን ውድርድ መዘጋቱ ብቻ መፍትሄ የሚሆን ከሆነ እሱን ለማድረግም ድረስ በአቋም ደረጃ እኛ እንደ ተቋም አቋማችንን አዋውጠን ሌሎችንም ይተማመኑበታል። ከኛ ስርአትነት እንደመኖሩ በቀን መንግስት በአገር አቀፍ ደረጃ በተቋማትን ደረጃ አሳይመንት ሰጥቶ ስራ አጥነት ችግሩን ለመቅረፍ ኮሚሽን እስከ ማቋቋም ድረስ የደረሰበት ያለበት ሁኔታ አለ። በሴቶች ህጻናትና ወጣቶች ሚኒስቴር የህዝብ ግንኙነት ኃላፊ አቶ አድነው አክለውም ወጣቶችና የህብረተሰቡ አካላት እነዚህን የወርድ ስፖርቶችን አደገኝነት ተረድቶ ጊዜውም በአግባቡ እንዲጠቀምም ያሳስባሉ። ለአሜሪካ ድምጽ ሬዲዮ አደንገረመው ዋሽንግተን ዲሲ። አሁን ደግሞ ወደ ደቡብ ክልል ነው የምንሻገረው የአንበጣ መንጋ በደቡብ ክልል የተለያዩ ዞኖች ከፍተኛ አደጋ እየደረሰ እያደረሰ መሆኑን እና ለመቆጣጠርም አዳጋች መሆኑን የደቡብ ዘጋቢያችን ዮናታን ዘብዲዎስ አጠር ባለው ተከታዩ ዘገባ ያስቃኘናል። የክልሉ እርሻና ተፈጥሮ ሀብት ቢሮ ምክትል ኃላፊና የእርሻ ዘርፍ ኃላፊ አቶ ዳንኤል ዳምጤ እንዳሉት በደቡብ ክልል በሲዳማና ጌዲኦ ዞን በቡርጅና አማሮ ልዩ ወረዳዎች የበረሃ አንበጣ መንጋ ተከስቷል። አቶ ዳንኤል በእነዚህ ቦታዎች የተከሰተውን መንጋ ሙሉ በሙሉና በከፊል መቆጣጠር ተችሏል ነው ያሉትም። አንዳንድ አካባቢዎች ግን አሁንም የመንጋው ወረራ ጉዳት ያደረሰ መሆኑን ገልጠዋል። በዚህ ሰዓት ላይ ጌዲኦ ሙሉ በሙሉ በሚባል ደረጃ ላይ ቆቶ ሲዳማም ያሉ ወረዳዎች ላይ በዛው ልክ የወጣበት አግባብ አለ። አልፎ አልፎ አንዳንድ ቦታዎች ላይ ገባ ወጣ የማለት ነገር ካለ በስተቀር ሙሉ በሙሉ በሚባል ደረጃ እዛም አካባቢ ላይ የመቆጣጠር ስራ ተሰርቷል። አማሩ ላይ ያለው በነበረበት የኬሚካል እርጭት በአውሮፕላን በታገዘ በተደጋጋሚ ተደርጓል። በዛም መሰረት እስከ 80 ፐርሰንት ድረስ መቆጣጠር የተቻለበት ሂደት አለ። የተወሰኑ የቀሩ የአንበጣ መንጋዎች እዚህም እዚያም ተበታትነው ነው ያሉ። በህብረተሰቡ ከፍተኛ ርብር የመቆጣጠሩ ስራ እየተሰራ ነው ያለ። በአጠቃላይ አሁን ባለው ነባረ ሁኔታ ክልላችን ውስጥ ያለውን ነገር ያው በህብረተሰቡ ነቃ ተሳትፎ ወደ መቆጣጠር ደረጃ እየደረስንበት ያለንበት ሂደት ነው ያለ። በባህላዊ መንገድ በአርሶአደሮች ጉልበትና በህብረተሰቡ ሰፊ ተሳትፎ መንጋው ለቆ እንዲወጣ ከማድረግና ሰብል ላይ ጉዳት እንዳያደርሱ ከመከላከል በተጨማሪ ለሶስት ተከታታይ ቀናት በአውሮፕላን የኬሚካል ርጭት መካሄዱንም አቶ ዳኒነት ተናግሯል። ምናልባትም ከሶስት እስከ አምስት ድረስ ምልልስ ያለበት ነው። በተለይ አማሮ ተራራማ እና ሸለቋማ አካባቢ ላይ ስለነበረ የመጣው አውሮፕላን እነዛን ተራራዎች እና ሸለቆች አካባቢ ላይ ወርዶ ከመርጨት ጋር ተያይዞ የተወሰነ የአቅም ውስንነት ያለበት ስለነበረ ከፌዴራል ግብርና ሚኒስቴር ጋር በመነጋገር ሌላ ተቃሪ ረዥም ርቀት የሚጓዝ ጠንካራ አውሮፕላን እንዲመጣ ተደርጎ ነው እንግዲህ የአውሮፕላን በተደጋጋሚ ለሁለት ቀን ጠዋትና ማታ ምናልባትም ከአምስት በላይ ዙሮ ሰዎችን እየተመላለሰ ርጭት አካሂደዋል። በአማሮ የተከሰተውን የአንበጣ መንጋ 80 በመቶ መቆጣጠር የተቻለ ሲሆን ሱዳማንን በከፍል ገዴ ዞን ሙሉ በሙሉ ከመንጋው ወራ መቆጣጠር መቻሉን ገልጠዋል። መንጋው በሰብሎች ላይ ያደረሰውን ጉዳት በተመለከተም የተጣራ ሪፖርት አለመጠናቀሩን ገልጠው ጉዳቱ ግን የከፋ አለመሆኑን እርግጠኛ መሆን ይቻላል ነው ያሉት። አዲስ የአንበጣ መንጋ ወራ በኢትዮጵያ የተስፋፋ መሆኑንና በአገሪቱ የግብርና ምርት ላይ ጉዳት ሊያደርሱ እንደሚችል በተባበሩት መንግስታት ድርጅት የዓለም የምግብና የግብርና ድርጅት ትላንት ባወጣ ሪፖርት አስታውቋል። ድርጅቱ የአንበጣ መንጋ ወረራ ለመከላከል ለወራት ጥረት ቢደረግም ወደ አዲስ አካባቢዎች መንጋው የተሰራጨመውን ያስታውቀው 2350 ካሬ ኪሎ ሜትር ስፋት ላይ መንጋው ማረፉን የሚገልጠው ይህ የድርጅቱ መግለጫ በአፋር፣ በአማራ፣ በኦሮሚያ፣ በሶማሌ፣ በትግራይ፣ በድሬዳዋ ከተማና በደቡብ ክልል መንጋው ተከስቷልም ብሏል። እንደ አውሮፓውያኑ አቆጣጠር ከ2019 ጀምሮ 125 ወረዳዎችን የወረረውም የበረሃ አንበጣ መንጋ በግብርና ምርት ላይ በእንስሳት የግጦሽ መሬትና በደን ሽፋን ላይም ጉዳት ሊያደርስ እንደሚችል በተለይም የቀጠናውና የ ሀገሪቱን የምግብ ዋስትና ፕሮግራም ሊፈታተል እንደምችል አስታውቋል። መግለጫው አቶ ዳንኤል ለዘላቂ መፍትሄ ከፌዴራል መንግስት ጋር በመተባበር ድንበር ያለፈ የኬሚካል ርጭት እንደሚደረግ አስታውቀዋል። በዚህ ሰዓት ላይ የኬሚካል ርጭት አውሮፕላኑ ረዥም ርቀት የሚጓዝ ከመሆኑ ጋር ተያይዞ ኦሮሚያ ክልል እስከ ቦረና ዞን፣ እስከ ተልተሌ፣ እስከ ኬንያ ድንበር ድረስ ሄዶ የሚረጨበትን ሂደት ወረድ ተመቻችቶ መርጨት ጀምረዋል። በጉጂ አካባቢ፣ በቦረና አካባቢ አውሮፕላኑ ከእኛ ድንበር ማልፈ ከፌዴራል ጋር በመነጋገር ከኦሮሚያ ክልል ጋር በቅንጅት እየተሰራ ነው ምክንያቱም የሚመጣውን እዛው ለማስቀረት እየተሰሩ ያሉ ስራዎች አሉ። እነዚያን ስራዎች አጠናክሮ መቀጠል ብቻ ነው፣ ሌላ ምንም አማራጭ የለም። ያንን ደግሞ ውጤታማ በኢትዮጵያና በሶማሌ አሁንም የተስፋፋ መሆኑንና በሶማሌ የሚገኘውን ሰፊ የአንበጣ መንጋ መራቢያ መቆጣጠር አለመቻሉ የመከላከል ስራውን አዳጋች ማድረጉን ሪፖርቱ አብራርቷል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሀዋሳም። ዮናታንን ላደረሰን ዘገባ እናመሰግናለን። አድማጮች እንግዲህ ለዛሬ ምሽት የያዝነው ዝግጅታችን በዚሁ ተጠና። ፕሮግራሙን በመምራት አብሬያችሁ ያመሸሁት ሲሆን ግርማ ነበሩ። ከማክቢል ያብሮ የቤቲ ጂን ገርዬ የተሰኘውን ዘፈን መርጦ አብሮን አምሽቷል በማቀናበር ለዛሬው እንግዲህ ደናደሩ። በሰኞ ምሽት መደበኛ ዝግጅታችን ጠብቁን ደናደሩ And the